ጥያቄ አንድ፦ የዚክር ትሩፋቱ ምንድን ነው? መልስ፦ ነቢዩ ሰለ ላሁ ለይህ ወሰለም እንዲህ ብለዋል፤ አላህን የሚያስታውስና አላህን የማያስታውስ ሰው ምሳሌው እንደ ሕያዋንና ሙታን ነው። ቡኻሪ ዘግበውታል። ይህም የሆነበት ምክንያት የሰው ልጅ የሕይወት ዋጋ የላቀው አላህን በማስታወሱ ልክ የሚተመን በመሆኑ ነው።